ጋቢና ቪኦኤ። ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞ ተጀምረዋል። ታክሲዋ ሞልታለች። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አድርጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በዛሬው ዝግጅት ዩናይትድ ስቴትስ ራሱን እስላማዊ መንግሥት ብሎ የሚጠራውን ቡድን የዘር ማጥፋት ፈጽሟል ትላለች ስ Christians. የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በዛሬ ዕለት የሰጡትን መግለጫ ነው የሰማ ነው። በሌላኛው ዘገባ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤት ዳኛ ሹመታቸውን አስታውቀዋል። ሜሪክ ጋርላንድ አይ ሲምፕሊ አስክ ሪፐብሊካንስ ኢን ዘ ሴኔት ቱ ጊቭ ሂም ኤ ፌር ሂሪንግ በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩን ሹመት ጉዳይ በመመልከት ፍትሐዊ እድል እንድትሰጧቸው ነው። አሁንም ምን አለ ድብደባ አለ፣ አሁንም ጭቆና አለ። አሁንም የሕዝብ የመናገር ነጻነት ተነፍጎ ነው ያለው። ስለ ጠቅላይ ፍርድ ቤቱ አሰራር እና አሿሿም የምንለው ይኖረናል። በደቡባዊ ኢትዮጵያ ጋሞኮፋ ዞን ውስጥ ወደ 150 ሺ ሰዎች የሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቅርበዋል። ከላይ የሰማናቸው አስተያየታቸውን የሰጡት ናቸው አለም አቀፉ የጤና ድርጅት ደግሞ ደብሊው ኤች ኦ ባለፈው ጥናት መሰረት በአለማችን ከሚከሰቱት የሰዎች ሞት በአመት 12.6 ሚሊዮን የሚሆነው ጤናማ ባልሆኑ የአካባቢ ንብረት መበረዝ ምክንያት እንደሆነ አረጋግጧል አዎ ከፕሮግራሞቻችን ጋር መልካም ቆይታ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ ዜና እናስቀድም ሶሪያና ኢራቅ ባሉት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ በሚደረገው ወታደራዊ ጫና ምክንያት ካለፉት 15 ወራት ወዲህ ከያዛቸው ግዛቶች 22 ከመቶ አጥቷል። 8 ከመቶውን ያጣው ካለፈው ጥር ወር ወዲህ ነው። ጄን የተባለ ተቆጣጣሪ ቡድን ያቀረበው ትንታኔ ውጤት ነው ይህን ያሳወቀው። ጽንፈኞቹ አማጽያን እየተገደሉ መሆናቸውን እየተ እየተገለሉ መሆናቸውን አመላክቷል። ይቅርታ ተቆጣጣሪ ቡድን በተለይም ጽንፈኛው ቡድን እንደ መዲናው በሚቆጥረው ራካን በቱርክ ድንበር መካከል ያለውን አካባቢ ይጠቅሳል። የሩሲያ የአየር ድብደባ፣ በዩናይትድ ስቴትስ የሚመራው የጥምረት ኃይል ከኩርዶች ጋር ተጣምሮ፣ ሱኒ ተዋጊዎች ደግሞ በየብስ የሚያካሄዱት ውጊያ ተዳምሮ ጽንፈኞቹን አማጽያን በማባረር ቁልፍ የሆኑ የድንበር አካባቢዎችን ነጻ እንዳወጡ አይኤችኤስ ጄን የተባለው የተቆጣጣሪው ቡድን ጠቁሟል። ጽንፈኛው ቡድን በአሁኑ ወቅት የሚቆጣጠረው ከቱርክ መሳሪያና ተዋጊዎችን አሾልኮ የሚያስገባበት አነስተኛ የሶሪያ ግዛት ላይ እንደሆነም አስታውቋል። ቡሩንዲን፣ ቤኒንን፣ ሩዋንዳን፣ ጊኒን፣ ላይቤሪያን፣ ታንዛኒያን፣ ማዳጋስካርና ቶጎን በመሳሰሉ የአፍሪካ ሀገሮች ህዝቦች ከዓለም እጅግ ባነሰ ደስታ እንደሚኖሩ የደስታ ኑሮን በሚመለከት የወጣ የአመቱ ዘገባ ጠቁሟል። በዓለም ደረጃ ጥናት የሚያካሂደው በዩናይትድ ስቴትስ ካሉ ኩባንያ ጋር አጋር የሆኑት አስተዳዳሪ ጆን ክሊፍተን ጥናቱ የተካሄደው የሀገሮቹን አመታዊ የነፍስ ወከፍ ገቢን፣ የመኖር እድሜን፣ የሙስና ሁኔታን፣ የማህበራዊ ድጋፍና የኑሮ ምርጫን ለማድረግ ያለውን ነጻነት መሰረት በማድረግ እንደሆነ ገልጸዋል። በተለይም ላይቤሪያ የህዝብ ደስታን በሚመለከት ዝቅተኛ ቦታ እንድትገኝ አስተዋጽኦ ያደረገው የኢቦላ በሽታ እንደሆነ ገልጸዋል። ሰዎች ስለገጠማቸው ሀዘን፣ ቁጣና ስለደረሰባቸው አካላዊ ስቃይ ስንጠይቅ በዚህ ጉዳይ ላይ ከፍተኛ ቦታ ከያዙት አስር የዓለም ሀገሮች ላይቤሪያ አንዷ ሆናለች ሲሉ ክሊፍተን አስረድተዋል። የአፍሪካ ሀገሮች ትልልቅ ጥንካሬዎች አንዱ የማህበራዊ መረዳዳት መሆኑን በጥናቱ እንደተዘገበ ዘገባው ጠቁሟል። ይሁንና በመንግስታት ደረጃ ያለውን ሁኔታ በተለይ ስለ ሙስና ለአፍሪካ እድገት እንቅፋት መሆኑን እንደቀጠለ ክሊፍተን አክለዋል። በዓለም ደረጃ ስላለው የስደተኞች ኑሮ የወጣው ዓመታዊ ዘገባ ዴንማርክ አንደኛ ስትሆን፣ ስዊትዘርላንድ ደግሞ ሁለተኛ መሆኗን አመልክቷል። በመጨረሻም የሩሲያው ፕሬዝዳንት ብላድሚር ፑቲን በአሁኑ ወቅት ወታደሮቻቸውን ከሶሪያው ጦር ግንባር እያስወጡ ቢሆንም ካስፈለገ በሰዓታት ውስጥ ሊመለሱ ይችላሉ ብለዋል። ፑቲን በሶሪያው ጦርነት ያገለገሉ ወታደሮችን ሲሸልሙ ባደረጉት ንግግር ግጭቱን እንደገና ማባባስ እንደማይፈልጉ አስገንዝበው የሶሪያ ባለስልጣኖችና የሀገሪቱ ፕሬዝዳንት ባሻር አልሳድን የሚዋጉት አማጽያን አደብ ገዝተው የሰላም ስምምነት ላይ ይደርሳሉ የሚል ተስፋ እንዳላቸው ገልጸዋል። የአብዛኛዎቹ የሩሲያ ወታደሮች ከሶሪያ መውጣት በሁለትና በሶስት ቀናት ውስጥ እንደሚጠናቀቅ የሩሲያ አየር ኃይል አዛዥ አስታውቀዋል። ሶሪያ ላይ የነበሩት ወታደሮች ከ3 ሺ እስከ 6 ሺ ይሆናሉ ስትል ዩናይትድ ስቴትስ ገምታለች። አንድ ሺህ የሚሆኑ የሩሲያ ወታደሮች ሶሪያ እንደሚቆዩ ሩሲያም ጠቁማለች። ለዛሬ የያዝ ነው። ዜናዎች እነዚህ ነበሩ። ከቀሪው ጋቢና ቪኦኤ ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማ ስንሻገር እንላቸዋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ራሱን የእስልምና መንግስት ብሎ በሚጠራው ቡድን የሚፈጸሙ ግድያዎች በጅምላ ዘር ማጥፋትን ያካትታሉ የሚል ድምዳሜ ላይ መድረሳቸውን አስታወቁ። ጄፍ ሼልደን ያጠናቀረውን ዘገባ ሄኖክሰን ማዝጌር እንዲህ ያቀርበዋል። በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳይሽ እያሉ ነበር የጠሩት። ዳሽ እስ ሬስፖንስብ ፎር ጀኖሳይድ አጋንስት ግርፕስ ን ኤርስ እንደር ትስ ንትሮል እንዲ ያዚዲስ ክርስቲንስ አን ሺያሙስሊምስ የደረስኩበት ውሳኔ ዳይሽ በሚቈጣጠራቸው አካባቢዎች በተለይ በክርስቲያኖች፣ ያዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳይሽ ራሱን የዘር አጥፊ ቡድን አድርጎ በሪዮት ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል። የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ሕዝቦችን ሕልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሠረት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግስት የሚፈጸሙ ሃይማኖትና ዘርን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የኔብራስካው የሕዝብ ተወካይ ጄፍ ፎርትንቤሪ ለአሜሪካ ድምፅ ሬዲዮ በሰጡት ቃለ ምልልስ ሰዎችን በቡድን እየለዩ መግደል ሲጀመር ጉዳዩ የፍትህ ማጣት ብቻ ሳይሆን በስብዕናችንና ስልጣኔያችን ላይ የተቃጣ ጥቃት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓወል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር። ሽና ቪኦኤ ሄኖክ ፈንቴ ደ መስተዋት አረጋው። ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንቶኒ ስካሊያ ሞት ምክንያት የተረፈውን ባዶ ቦታ ለመሙላት ሕግ በሚያዛቸው መሰረት ትላንት ሜርሊክ ጋርላንድን መርጠው አሳውቀዋል። ጄፍ ኮስተር የጠናቀረው ዘገባ አለ። ሰለሞን አባተ እንዲህ ያቀርበዋል ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዲሞክራቶቹም የህዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረ ፈጅነትና በአቃቢ ህግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ሆነው በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹ ያላቸውንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ ትናንት እዚያው ዋይት ሃውስ አጸድ ውስጥ ተናግረዋል። የህግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የስልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ አናይም ብለዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል። I simply ask Republicans in the Senate to give him a fair hearing and then an up or down vote በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዌን ሹመት ጉዳይ መመልከት በመመልከት ፍትሐዊ ዕድል እንድትሰጧቸው ነው። ከዛም እቀበላለሁ አልቀበለውም የሚል ቀላል ድጋፍ ወይም የተቃውሞ ድምፅ እንድትሰጡ ነው ይህንን ሳታደርጉ ብትቀሩ ግን ሕገ መንግሥታዊ ግዴታችሁን መርገጥ ብቻ ሳይሆን የፍርድ ቤቱን ምላተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁ ነው አድራጎታችሁ የሚያረጋግጠው። ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገር ነገሩ ሁሉ እንካ በንካ ይሆንና ሪፐብሊካንም ሆነ ዲሞክራት። ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል። ፕሬዚደንት ባራክ ኦባማ ጋርላንድ ሳጋ እየተናነቃቸው ፕሬዚደንቱን አመስግነዋል። የዳኞቹ ውሳኔ የሚመነጨው በሕግና በሕግ ብቻ ስለመሆኑ ሕዝብ እርግጠኛ መሆን አለበት ብለዋል። ፕሬዚደንት የሁለትዮሽ ጦርነት ከማምጣት ባለፈ የሚያመጣው ፋይዳ አይኖርም። ፕሬዚደንት ባራክ ኦባማ ናቸው ይህንን ያሉት። ጋርላንድ በዚሁ ወቅት በዋይት ሃውስ ቤተ መንግሥት ሮዝ መናፈሻ ውስጥ በተካሄደው ሥነ ሥርዓት ላይ ሲናገሩ፣ ለሕገ መንግሥቱና ለሕግ ታማኝነቴን ማረጋገጥ የሙያዊ ሕይወቴ የመሠረት ደንጊያ ባለፉት 18 ዓመታት መሆን ስለምፈልገው የዳኛ አይነትም መሪ አርማዬ ነው። የሕግ መወሰኛ ምክር ቤቱ ዛሬ ለታጨሁበት ሹመት ብቁ ነው ብሎ ካመነብኝ ወደፊትም በዚሁ መንገድ ለመቀጠል ቃል እገባለሁ ብለዋል። ፕሬዚደንት ባራክ ኦባማ ዳኛ ሜሪክ ጋርላንድ እንደ ጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት። የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚደንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ይህ በእንዲህ እንዳለ ለህይወት ዘመን የተረጋገጠ ስራ የማይሻር የማይቀለበስ ኃላፊነትና ስልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ስልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው። ወይ በሞት አሊያም ደግሞ በራስ ፈቃድ ካልሆነ ይህ ሹመት የህይወት ዘመን ሹመት ነው። በእርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግሥትነት ታሪክ ውስጥ የዛሬ 111 ዓመት በ8 በ1805 ዓ ም በአውሮፓውያን አቆጣጠር ሹምሽር ተካሂዷል። በአሁኑ ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ሹመት አሰራር ላይ ሕዝባዊ ክርክር እየተካሄደ ነው። አንዳንድ ባለሙያዎች እንዲያውም ሕገ መንግሥታዊ ማሻሻያ እንዲደረግ እየጠየቁ ነው። የሥልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የከፍተኛ ፍርድ ቤቱ ይቅርታ፣ ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽለንደር ያጠናቀረችው ዘገባ አለ። ሄኖክ ስማ፣ ጊዜር ይዞታል። ሄኖክ፣ ወደ አንተ ልመለስ። በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤት ነው። ዘጠኝ ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። ዘጠኙ የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ስልጣን አላቸው። የሕዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ስልጣናቸው ደግሞ የጊዜ ገደብ የለውም፣ እስከ ዕድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ ሦስት የተተረጎመው እንደዛ ነው። አንቀጽ 3 ንዑስ አንቀጽ 1 እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ሥልጣናቸው ዕድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትህ ሥርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዝደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምፅ የሚሰጡት በግልምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98 ከመቶ ከ1970 ሰባዎቹ እስከ 2006 ዓ ምት እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በሥልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዝዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከዘጠኙ ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተውሰበሰበ ነው። ስሜን ልንገራችሁ፣ ስሜን ልንገራችሁ፣ ስሜ ማነው? ጋቢና ቪኦኤ ይቀጥላል። አሁን ሙዚቃ እንጋብዝ። መስታወት ትንሽ ፈታ እንበል። ሙዚቃ ፈታ እንላለን። ሞቅ ያለ ሙዚቃ ነው የጠየቀኝ። ሞቅ ያለ ሙዚቃ ሳስብ ዲና አንተነህ ትባላለች። ዋሽንግተን ዲሲ ነው የምትኖረው። ናማ የተሰኘ ሞቅ ያለ ሙዚቃ አለ። በጣም ዝነኛ ሆኗል ዘፈን በጣም ይመጣለሁ ለመደና ዛሬ እናመሰግናለን ዲጄ። አሁን ወደ ደቡባዊ ኢትዮጵያ ነው የምናመራው። ጋሞ ጎፋ ዞን ውስጥ ወደ 150 ሺህ ሰዎች በሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቅርበዋል። በወረዳው ህዝብ ግፍ ይፈጸምበታል ጥያቄያችን ተገቢ ምላሽ አላገኘም ብለዋል። ውክልና እንዳላቸው የገለጹ ነዋሪዎች የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን ገልጾ ምላሹን በመገናኛ ብዙሃን ሳይሆን በቀጥታ ለአቅራቢዎቹ እንደሚያስታውቅ አስረድቷል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል። የህዝብ ውክልና ካላቸው መካከል ነን ያሉ አቶ እንድሪያስ ሀፒሳ እና አቶ ሀይሌ አይሳ ለቪኦኤ እንደገለጹት ከሆነ ይህን ጥያቄ ህዝቡ ማንሳት ከጀመረ ረዥም ዓመታት ተቆጥረዋል። ይሁንና በኢትዮጵያ ዘመን አቆጣጠር ከ2005 ዓ.ም ጀምሮ ለደቡብ ብሔር ብሔረሰቦችና ህዝቦች ምክር ቤት ጥያቄውን በህጋዊ መንገድና ህገ መንግስቱ በሚያዘው መሰረት ካስገባን እንኳ ያለፉት ዓመታት አጭር የሚባሉ እንዳልሆኑ ይገልጻሉ። ጥያቄዎቻቸውም ግልጽና ቀላላቸው ይላሉ። ያቀረቡት ማመልከቻ እንደሚለውም እኛ ቁጫዎች ከሌሎች የሚለዩን ግልጽ መልክዓ ምድራዊ ክልል ያለን፣ የራሳችን ባህልና ቋንቋ ያለን፣ የጋራ ወይም የተዛመደ ህልውና ያለን እና የስነ ልቦና አንድነት ያለን ህዝብንና ይህ ማንነታችንና በህገ መንግስቱ የተከበሩ መብቶቻችን እንዲታወቁልን ነው የጠየቅነው። አንድ ለደህንነቴ እሰጋለሁና ስሜ ይፋ አይደረግ ያሉኝ ከቡድኑ ጋር ያገኘኋቸው ሰው ጉዳዩን የት እንደደረሰ አብራርተውልኛል። አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። እንዲያውም ክልል የክልል ምክር ቤት የክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ይሄ አልተደረገም። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊም ምላሽ አላገኘንም ከክልሉ ክልሉ ደግሞ በሁለት ዓመት ውስጥ የማይሰጥ ከሆነ በቸልተኝነቱ ከጸና የፌዴሬሽን ምክር ቤት ያየዋል፣ ጣልቃ ገብተው የማየትም ስልጣን አለው ይላል በአዋጅ ላይ። ይህም አልተደረገም። አሁን ሶስት ዓመት ነው እንግዲህ፣ ሶስት ዓመት ሆኖትም አልፏል። በአንጻሩ እየሆነ ያለው ተቃራኒው ነው። አስፈጻሚው አካል ያንን እንደ ወንጀል ቆጥሮ ከወንጀል ጋር በማገናኘት የተለያዩ ችግሮችን በመፍጠር ላይ ነው የሚገኘው እንጂ ይሄ ነው የሚባል ምላሽ እስካሁን አልተገኘም። ጥያቄው ቀደም ሲል ሰላማዊ በሆነና በሰከነ መንገድ ቀርቦ እንደነበረም እኒው ሰው ያብራራሉ። በእርሳቸው እምነት ይህ ሰላማዊና ሕጋዊ የሆነ ጥያቄ ግን በአካባቢው መስተዳደር አካላት ተመሳሳይ ምላሽ አልተሰጠውም። እየዋል እያደር መወንጀል ተጀመረ። ቀጥታ ባይሆንም ሌሎች ሰበቦችን በመፈለግ እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች ሲታሰሩ ለዛ ምላሽ ህዝቡ እንደ መቆጣትና እንዴት ይታሰራሉ ሲባል ያንን አዝማሚያ በመጠቀም ተጨማሪ ሰዎችን ሲያስሩ በ2005ና 6 ዓመተ ምሕረቶች በተለይ ነገሩ ተጋግሎ የወረዳ ባለስልጣናትና የዞን ባለስልጣናት እጅ በጣም በማየሉ የሰው ነፍስ ጭምር ነው የጠፋው። ከዚሁ ጉዳይ ጋር ተያይዞ በቀረበ ክስ ላለፉት ጥቂት ዓመታት ቁጥራቸው ወደ አርባ የሚጠጋ ሰዎች ዛሬም በእስር ቤት እንደሚገኙ እኚሁ ስማቸው እንዳይጠቀስ የተማጸኑ ሰው ለቪኦኤ ያብራራሉ። ሌላው ስማቸው እንዳይገለጽ የጠየቁ ሰውም በአካባቢው የሚታይ እውነታ ነው ያሉትን እንዲህ ይገልጹታል። አሁንም ምን አለ ድብደባ አለ፣ አሁንም ጭቆና አለ፣ አሁንም የሕዝብ የመናገር ነፃነት ተነፍጎ ነው ያለው። አሁን ራሱ ሌላው በደል ነው የሚለው። ሕዝቡ ጥያቄውን አልተወም፣ እየጠየቀ ነው። ከዚህም በተጨማሪ ሌላ ማንሳት የምፈልገው እኛ አሁን ተሰደን ነው ከአካባቢ ከምንሰራበት ከስራ ተፈናቅለን ነው። እኔ አዲስ አበባ የመጣሁት ወድጄ አይደለም፣ ከቤተሰብ ተለይቼ ነው እስከዛሬ ያለሁት መገናኘ ሳልችል አርባ ምንጭ ላይ እየሰራው ነበር። ስለዚህ ዝም ብሎ ስለሚያስሱ ማሰር ስለሚፈልጉ ተሰድጄ ነው የመጣው። እና ብዙ በርካታ ወጣቶች አካባቢያቸው ተሰደው ነው ያሉት። የቁጫ ሕዝብን እንወክላለን የሚሉት ሰዎች እንደሚያስረዱት ከሆነ በዚህ ከሶስት ዓመታት በላይ በሚቆጠር ጊዜ ውስጥ ወደ ክልል ምክር ቤትና ወደ ፌዴሬሽን ምክር ቤት ለ32 ጊዜ ያህል ተመላልሰዋል። በመጨረሻ ከፌዴሬሽን ምክር ቤት አዲስ አበባ መጥተው ያገኙትን ምላሽ እንዲነግሩኝም ጠየቅኳቸው። ተወካዮቹን በአዲስ አበባ ወደ ተለያዩ የመንግስት መስሪያ ቤቶች የሚስዷቸውና ቀደም ሲል ስማቸውን እንዳልገልጽ የነገሩኝ ሰው ይህን መለሱ። የለም፣ ቁርጥ ያለ ነገር። እንዲያውም አንድ ጊዜ ብቻ ማለት እችላለሁ ከነዚህ ከሰላሳ ሁለት ዙሮች አንድ ጊዜ ብቻ ውስጥ ባለስልጣናትን አግኝተናል። በአብዛኛው በአብዛኛው ስንመጣ የሉም ነው የምንባለው። ቋሚ ኮሚቴም ቢሆን የምክር ቤቱ ጽህፈት ቤት ሰብሳቢም፣ ሌላም አፈ ጉባኤውም የሉም፣ ለስራ ጉዳይ ሄደዋል። በየትኛውም ጊዜ እንደዛ ነው የምንባለው። ስለዚህ በቅርብ ጊዜ መተንም ቢሆን ደብዳቤ ሰጥተናል። ያለብንን ችግር ሁሉ አስረድተናል። እነሱ መፍታት ያለባቸውን ነገር ግን ተገቢ ነው ትክክል ነው። ቆይቷል። የእናንተ የቆየ ነገር ነው ማቅረባችሁ ትክክል ነው ግን እናገኛለን። የማንነት ጉዳይ ቋሚ ኮሚቴ ኃላፊ አሉ፣ አቶ ወርቁ ይባላሉ። እሳቸው ሲመለሱ በስራ ጉዳይ ወጣ ብለዋል። ሲመለሱ እንድትገናኙ እናደርጋለን ብለው ስልካችንን ተቀብለው ነው እንግዲህ በዚህ አይነት መልኩ የሸኘውንና እስካሁን መፍትሄ የለም። ከፌዴሬሽን ምክር ቤት ስለ ጉዳዩ በቂ ማባሪያ አገኛለሁ በሚል የሚመለከተውን ሰው ለማግኘት ከምክር ቤቱ መደበኛ ስልኮች በአንዱ ማለትም በ0 11 1 24 23 12 ላይ ደወልኩ ራሴን አስተዋውቄ ጉዳይን ካስረዳው በኋላ የሚመለከተውን ሰው ለማግኘት ጠየቅኩ ጥሬን የተቀበሉት ሴት ምላሹን አሁኑን ደውለው እንደሚያሳውቁ ይነግረውኝ ስልኬን ወስደው ስልኩን ዘጉት ከጥቂት ደቂቃዎች በኋላ ደወሉልኝ የቁጫ ሕዝብ ተወካዮች የተባለውን ማመልከቻ በእርግጥ እንዳስገቡ መልሱንም እነሱ በአካል መጥተው ሊሰሙ እንደሚችሉ እንደ ነግራቸው አሳወቁኝ እኔ ግን የጠየቅኩት በጉዳዩ ላይ እንደ ጋዜጠኛ ከሚመለከተው ማብራሪያ እንዲሰጠኝ እንጂ እርስዎ እንደሚሉት መልእክት ለተወካዮቹ ለማድረስ አይደለም አልኳቸው። መልሱ የሆነው ሲሉኝ፣ ታዲያ ይህንን መልስ ጠቅሼ ለመናገር እንድችል ስሙን ይስጡኝ ስላቸው የፌዴሬሽን ምክር ቤት ማለት ትችላለህ ብለው አሰናብተውኛል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጨረሻው ዘገባችን ስናልፍ ዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ ባደረገው ጥናት መሠረት በዓለማችን ከሚከሰቱ የሰዎች ሞት በዓመት 126 ሚሊዮን የሚሆነው ጤናማ ባልሆኑ የአካባቢ የአየር ንብረት መበረዝ ምክንያት እንደሆነ አረጋግጧል። የቪኦኤ ዘጋቢያችን ሊሳ ሽላይን ያዘጋጀችውን መስታወት አረጋው ታቀርበዋለች። የዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ ጥናት እንደሚያመለክተው የአየር የውሃና አፈር መበረዝ የኬሚካል ብክለት የአየር ለውጥና በአደገኛ ጨረር ምክንያት የአካባቢ አየር ንብረት ተበክሏል። በዚህም ከመቶ በላይ የሚሆኑ የበሽታ አይነቶችና የሰውነት ጉዳቶች ደርሰዋል። በተለይም የሰሜን ምስራቅ እስያና የምህራብ ፓስፊክ አካባቢዎች በእነዚህ ዋነኛ ችግር ምክንያት የሰው ልጅ ሞት ቁጥር ተበራክቷል። ከአስርት ዓመታት በፊት የሰው ልጅን ለሞት የሚያበቁት በሽታዎች እንደ ተቅማጥ፣ ወባ እንዲሁም የንጹህ ውሃ እጥረትና ከቆሻሻ ጋር ተያያዥነት ያላቸው በሽታዎች ነበሩ። ካለፈው አስር ዓመት ወዲህ ግን በእነዚህ ምክንያቶች የሚከሰቱ በሽታዎች በእጅጉ ቀንሰዋል። የተጣራ ውሃ በስፋት በመዳረሱና የተሻለ የቆሻሻ ማስወገጃ ዘዴዎች መጠቀም በመቻላችን ምክንያት አሁን እየደረሰ ያለውን የተፈጥሮ መዛባትን ባለመረዳትና አስቀድሞ መፍትሄ ባለመበጀቱ አለማችን ለከፍተኛ ችግር ተዳርጋለች። የደብሊዩ ኤችኦ የአካባቢ ጤና ኃላፊ ማሪያ ናይራ እንዳሉት ስምንት ነጥብ ሁለት ሚሊየን የሚሆነው የሰው ልጅ ሕይወቱን የሚያጣው በአየር ብክለት ምክንያት በተከሰተ በሽታ ነው። እንደ ቀላል የምናየው የሲጃራ ሽታን ጨምሮ ከሰው ወደ ሰው የማይተላለፉት ነገር ግን በአየር ንብረት ምክንያት የሚከሰቱት በሽታዎችን ለማከም ጊዜ ይወስዳል። የአየር ንብረት ብክለት በሰው ልጅ ጤና ላይ የሚያመጣው ችግር በጣም አሳሳቢ ደረጃ ላይ ደርሷል። ማድረግ የምንችለው የአካባቢውን ንብረትን ሊበክሉ የሚችሉትን ነገሮች በተቻለን አቅም መቀነስ የምንችል ከሆነ ሊከሰቱ የሚችሉትን በሽታዎችንም መቀነስ እንችላለን። እንደ ዓለም አቀፉ የጤና ድርጅት ደብሊው ኤች ኦ ዘገባ በአንጎል ውስጥ የደም ቧንቧ ሲዘጋ የሚፈጠረውን የህመም በሽታ፣ የልብ ህመም፣ ካንሰር፣ እንዲሁም ስር የሰደዱ የመተንፈሻ አካላት በሽታዎች ሁለት ሶስተኛ የሚሆነውን በዓለማችን የሚከሰተውን ሞት ምክንያት ሆነዋል። ናይራ ለቪኦኤ ዘጋቢያችን እንዳስረዱት ለበሽታው ህክምና ከሚወጣው ገንዘብ ለአየር ንብረቱ ደህንነት የሚውለው ገንዘብ መጠን በእጅጉ ያነሰ ነው። 97% of the medical expenditure which are trillions of dollars are going to treatment of a disease okay medical care and only 3% of those resources are going to prevention ዘጠና ሰባት በመቶ የሚሆነው የሕክምና ውጪ ከትሪሊየን ዶላር በላይ ማለት ነው፣ የሚወጣውም ለበሽታው ሕክምና ነው። ሶስት በመቶ የሚሆነው ብቻ ነው ችግሩን ለመከላከል የሚውለው። ለአየር ንብረቱ ጥበቃ ሲባል እንዲሁም በአየር ብክለቱ ምክንያት የሚከሰቱትን በሽታዎች ለመቀነስ በጤና ላይ ችግር የማያመጡ መገልገያዎችን ለምሳሌ በንፋስና በፀሐይ ብርሃን የሚሰሩ ቴክኖሎጂዎችን ለየእለት ግልጋሎት በስፋት መጠቀም ያስፈልጋል። የንጹህ ውሃ አቅርቦትንና የተሻለ የቆሻሻ ማስወገጃ ዘዴዎችን መጠቀም እንዲሁም አዳዲስ የሚገነቡ ቤቶች ኃይል ቆጣቢ ሆነው ቢሰሩ እየተሻለ ነው ሲል ዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ አሳስቧል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ታክሲያችንም ቱክቱክቱክቱክቱክ እያለች ወደ ጫፍ እየደረሰች ነው። ከሚለው ያው ነው አሮጌ ሞተር ካለው እንደዚያው ነው። ለማንኛው በ1900 እሺ አት ቪኦኤ አምሃሪክ ላይ በትዊተር ደግሞ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ የምሽነው መስታወት አድራጋውና ሄኖክ ሰማግዜርነን ጉዟችሁ የሰመረ ይሁን እያልንሰናበታለን መልካም ምሽት። በነገው ጉዞ እንገናኝ።